ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ወይዘሮ ደሲ ባይሳና ወይዘሮ አልያ ሙሜ እንደሚታወቀው በርካታ ኢትዮጵያውያን እህቶች ና ወንድሞች ወደ ተለያዩ ሀገራት ይሰደዳሉ። በተለይም ወደ አረብ ሀገራት የሚሄዱ እህቶች በርካታ ናቸው። ከዛም ጋር ተያይዞ ከፆታቸው አንጻር የሚደርሱባቸው የተለያዩ ችግሮች አሉ። እነዛን ለመታደግ እንቅስቃሴ ከሚያደርጉ ኢትዮጵያኖች መካከል አንዱ እናንተ ናችሁ። በቅድሚያ ወይዘሮ ደሴ ይሄንን ረድኤት ስራ ወይም መግባረ ሰናይ ስራ በተለይ ሊባኖስ ውስጥ በሚገኙ እህቶቻችንን ለመርዳት ለማገዝ ያነሳሳ ሰዎት ምንድን ነው? ስለ ሁሉ እግዚአብሔር ይመስገን። የዚህ የሚሽን ስራ ጀማሪና ፈጻሚ እግዚአብሔር ነው። ይህንን ስራ ለኛ የሰጠን እግዚአብሔር ነው። እግዚአብሔር በሰጠን ጥሪ መሰረት የሴቶች እህቶቻችንን ችግር በሰማንና በተነገረን ጊዜ ያ ችግር በልባችን ውስጥ ገባ። ያንን ለማድረግ እኛም ደግሞ እንቅስቃሴ ማድረግ ጀመርን። ምን አይነት ችግር ነው የሰማችሁት ጅማሮ እንዴት ነው ጅማሬው ከአስራ አምስት አመት እስከ ሀያ አምስት አመት መካከል ያሉ ሴቶች እህቶቻችን ወደ ሊባኖን ቤሩት እንደሚሄዱና እዛ ደግሞ በደረሱ ጊዜ የስራ ያለመስማማት የአቅም ያለመቻል የተለያዩ ምክንያቶች ሲገጥሟቸው ስራውን ጥሎ ይወጣሉ ስራውን ጥሎ በወጡ ጊዜ የተለያዩ ችግሮች ይደርሱባቸዋል ከዛ የተነሳ ወደ ሀገራቸውም ለመሄድ ፓስፖርታቸው የላቸውም፣ ችግር አለባቸው፣ የገንዘብ ችግር አለባቸው። በሴቶች ልጆች ላይ የሚደርስ የተለያየ ችግሮች ይደርስባቸዋል ተብሎ በተነገረን ጊዜ ያንን ለመርዳትና ምንችለው የሀገር ወይ ወላጅ ፍቅር ለማሳየት ትንሽ በመንቀሳቀስ ላይ እንገኛል ወይዘሮ አሊያስ ወደዚህ አይነቱ የረዳየት በጎ አድራጎት ስራ ውስጥ ሊገቡ የቻሉ የተነሳሱበት ዋነኛ ምክንያት ምንድን ነው? ምን ሰሙ? በተለይ በሊባኖስ ስለሚገኙ እህቶች በዚህ አይነት የበጎ አድራጎት አስተዋጽኦን የጀመሩት መቼ ነው? እኔ እንኳን የጀመርኩት ያለፈው አመት ነው። ነገር ግን በዚህም ሆኜ በዚህ ምድርም ያሉትን እህቶች የሚያበረታታት ትናለኝና እህቴ ሄዳ በመጣች ጊዜ ይህንን ነገር ስታካፍለኝ በጣም ነው ልቤ ውስጥ የተቀመጠው ሸክሙ። እህቴ ማለት ደሴ እህቴ ደሴ ያው እና እን ከዛ በኋላ በቃ እኔም በእሷ ልብ ተቀመጥኩኝ። በቃ እንሄዳለን ተባባልን። ሄደን ይህንን ነገር ማየት አለብን የምንችለውን ነገር ማድረግ አለብን ብለን ሄድን። ያለፈው አመት በሄድን ጊዜ ያየነው ከሰማ ነው ያለፈ ነው። ከሰማ ነው የባሰ ነው እና ያንን ነገር ስናይ በጣም ነው ልባችን እየተነካው። ምን ነበር መጀመሪያ የሰማችሁት? እዛ ሊባኖስ ሲደርሱስ ምንድና ያያችሁት መጀመሪያ? የሰማ ነው እህቶች፣ ሴቶች ልጆቻችን እንደሚሄዱ ከሀገር እየወጡ ሄደው እዛ ስራ አጥተው መንገድ ላይ እንደሚኖሩ ነበረ የሰማ ነው። ነገር ግን ስንሄድ ያየነው በጣም የባሰ ችግር ነበር። ከዛ በኋላ ሄድን አየን ስናይ በቃ እኛ ራሳችን ራሳችንን መቆጣጠር አልቻልንም። እኔ አሁን ልጆች አለኝ። የልጆቼ እድሜ ናቸው እነዚህ ሴቶች ልጆች ልክ እንዲያውም ገና አይሮፕላን ወርደን ሊባኖስ ኤርፖርት ስናርፍ ወደ ሰላሳ አርባ የሚሆኑ ህጻናቶች ከአስራ ስምንት ከአስራ አምስት እስከ አስራ ስምንት እስከ ሀያ ያሉ ወጣቶችን ነበር ያየ ነው። እና እኔ በቃ አልቻልኩም። ሳያቸው የሊባኖስ ወታደሮች አሉ እነሱ ቆመዋል ተሰልፈው። ከዛ ሄድኩኝና እህቴን መሄጄ ማናገር አለብኝ አልኳት። ከዛ ያው ያስፈራል ቦታው ግን ሄጄ አንዷን ኬት ነው የመጣችሁት አሉ። ልትሄዱ ነው ወደ አገር ቤት ገብተን ነው አሉኝ። እና በጣም ነው ልቤ በቃ የወደቀው። እና እንደዛ ችግር ውስጥ ያሉ እየሰማ ነው በጣም ችግር ውስጥ እንዳሉ ነበር። ነገር ግን እነዚህን ደግሞ ሲመጡ ስናይ በጣም ነው ልባችን ያዘ ነው እና ገባን ከገባን በኋላ ስናያቸው ሄድን በቃ መጎብኘት ጀመርን። እየጎበኘናቸው ናቸው ስናያቸው፣ ብዙዎቹ በመንገድ ላይ ወድቀዋል። ምክንያቱም አይችሉም፣ ከአቅማቸው በላይ ነው። ለሁለት አመት፣ ነው ኮንትራክት አድርገው የሚመጡት ያንን ኮንትራክት ከመዳም ጋር መጨረስ ስለማይችሉ የሚደርስባቸው ችግር ነው። እህቴ እንዳለችው ፓስፖርታቸው ይቀማል። ምክንያቱም ሁለት አመቷን ካልጨረሱ ምንም ሊረዱ አይችሉ እና፣ ችግሮች ሲባል በደፈናው ሳይሆን በእርግጥ ብዙ ችግሮች እንዳሉ ሚድሊስት ውስጥ ብዙዎቻችን እናውቃለን። እና በተለይ በእናንተ ጉዞ ወቅት ከአንድ ከሁለት ወይም ከሶስቱ የከሰማቸኋቸው የግል ታሪኮች ውስጥ ልቦን የነካው የበለጠ ሀዘን ውስጡ ያሳደሩት ታሪኮች ምንድን ናቸው? ለአድማጮች የበለጠ ያንን የእርሶን ሀዘንና ትካዜ እንዲጋሩ ለማድረግ እኔ ከስደት ነው የመጣሁት ከስደት ነው የመጣው። ስደትን አይቻለሁ። ነገር ግን እነሱ ያሉበትና ሲናገሩ የሚያልፉበት ነገር በጣም ከባድ ነው። አንድ የአስራ አምስት አመት ወይ የአስራ ስድስት የአስራ ሰባት አመት ልጅ ትመጣና ለአምስት ለስድስት ቤት ትሰራለች። ለአክስት፣ ለእህት፣ ለእናት ለዚህ ሁሉ ትሰራለች። ስለዚህ ከአቅሟ በላይ ነው። በዚህ ላይ ደግሞ ቋንቋ አይችሉም። ከገጠር ነው የሚመጡት እነዚህ ልጆች እና ሴትዮዋ የምትናገራቸው ነገር ራሱ በጣም ነው የሚያስፈራቸው። እና እንቅልፍ እንደማይተኙ መኝታ እንደሌላቸው። ነገር ግን ከአንዱ ሲጨርሱ አንዱ ሲሰሩ ከዛ የተነሳ ተማርረው ይጠፋሉ፣ ይወጣሉ መንገድ ላይ። መንገድ ላይ ሲወጡ በቃ ምንም የሚያደርጉት ነገር አንዳንዶቹ ሄደው እጃቸውን ይሰጣሉ ለፖሊስ። ለፖሊስ እጅ ሲሰጡ እስር ቤት ነው የሚገቡት። አንዳንዶቹ ደግሞ ከጭንቃቸው የተነሳ ገንዘብ ከፍለው ለፖሊስ እጃቸውን ይሰጣሉ እና በጣም ነው ሰው ለመታሰር ገንዘብ ከፍሎ እጅ የሚሰጥበት ያን የሚያደረጉን ለምን ወደ ሀገር ቤት እንዲመልሱ አዎ እንዲመልሷቸው በቃ ምክንያቱም ምንም ቤኔፊት የላቸውም እና ይህንን ምንም ማድረግ አይቻልም። ስለዚህ እዛ እስር ቤት ይገባሉ እዛ እስር ቤት ውስጥ ልብስ ያስፈልጋል የሚያስፈልጋቸው የሴት ልጅ እንግዲህ ብዙ ነው መንግስትም ቢሆን ሰው እነዚህን ልጆች በጣም ብዙ ናቸው። በአንድ ቤት ውስጥ ሰማንያ ምናምን ነው አይደል? ያየነው ሰማንያ ምናምን ታግሮ ነው ቁጭ ያሉት። እንግዲህ ሳይታጠቡ ሽንት ቤት የለም። አንድ ሽንት ቤት ለስንት ነው የሚጠቀሙት? እና አንድ ሁለት ሰው ይደረግላቸዋል። አራት ወር ሶስት ወር አምስት ወር ስድስት ወር የሚጠብቁ አሉ እዛ ቁጭ ብለው። ስለዚህ እኛ እነዛን አየንና ከዚህ ከወገኖች ገንዘብ ሰብስበን የተቻለን እንይዘን ሄድን። ምክንያቱም ከዛ ውስጥ ወጥተው እንዲሳፈሩ መሳፈሪያ ያስፈልጋቸዋል። መሳፈሪያ ከሌላቸውም እዛው ነው የሚቀመጡት። ስለዚህ ለአንድ ሰው የሚሆን መሳፈሪያ ያስፈልጋል። ያንን መሳፈሪያ አዘጋጅቶ ኤምባሲው አይቶ የነሱን ኬዝ ከመዳም ጋር ጨርሶ ብዙ ፕሮሰስ አለው። እሷ ሰረቁኝ ልትል ትችላለች። ሌላ ነገር ውስጥ ልትከታቸው ብዙ ልጆች አሉ። አሁን እስካሁን ድረስ በጣም የምናቃቸው ልጆች አሁን እስር ቤት ገብተው የት እንዳለው ምክንያቱም በውሸት ይሄ ተወስዶብኛል ተሰርቅ ያለው ብላ፣ ስለዚህ እሷ እስካለቀቀች ድረስ ምንም ማደረግ አይቻልም። ወይዘሮ ደሲስ በሊባኖስ ጉዞ ወቅት የመጀመሪያ ጊዜ አይደለም፣ ተደጋግመው ሄደዋል። ካያቸው ታሪኮች ውስጥ በተለይ ይሄ ታሪክ ልቤን ነክቷል የሚሉት ታሪክ ምን አለ? እርግጥ ነው ይሄ የሴቶች ልጆቻችን ችግር በጣም ከባድ ነው። አንደኛ ተቀጥሮ በሚሄዱበት ቤት ቅድም እህቴ ልታነሳ እንደሞከረችው የቋንቋ ችግር አለ። መልካም ነገር እንኳን ቢነገራቸው መልካም መስሎ አይታያቸውም። ለምን አይግባቡም። ሰው በቋንቋ ካልተግባባ አብሮ መሄድ አይችልም። ይሄ የመጀመሪያ ከባዱ ችግራቸው ነው። ሁለተኛ፣ ያንን ደሞ ጥሰው ወጥተው ሲሄዱ ለምሳሌ፣ ስትጠፋ አንድ ሴት ልጅ ከቤት ውስጥ መንገድ ላይ ወንድ ያገኛታል። ሲያገኛት ያባብልና ኦኬ፣ እንደዚያ ከሆነ ችግርሽ እኔ ያሳርፍሻለሁ ይላታል። ወስዶ ሬፕ አርጓት ውርውሯት ይሄዳል። እያለቀሰች ወደ ኤምባሲ ትመጣለች። ኤምባሲው በእርግጥ እነሱን ወደዛ አገር ለማምጣት ምንም ኢንቮልቭ ያደረገው ነገር የለውም። በራሳቸው ፈቃደኝነት ተነሳስተው ነው እነዚህ ልጆች የመጡት። እሰራለሁ ያልፍልኛል ብለው ነው የመጡት። ነገር ግን እዛ ሲመጡ ያገኟቸው ነገር የተለየ ነው። ሳይነሳ ማለፍ የሌለበት ነገር ቢኖር ለምሳሌ አንድ ሴት ልጅ ተቀጥራ የመጣችበት ማዳም ቤት ስትኖር ከማዳሟ ስትጣላ በተለይ ባልዬ ሊያኖራ ስላልቻለ እሱ እዚ ከሚደፍረኝ ብላ ጠፍታ ወጣች። ጠፍታ ስትወጣ መንገድ ላይ ሌላ ሊባንና ታለቅ ሳገኛትና ምንነሽ ነው ብሎ ሲላት እንደዚህ እንደዚህ በቃ ነይኔ እናቴ ያለች እናቴ ጋር ወስድሻለሁ ከእናቴ ጋር ትኖሪያለሽ አላት። ተነስታ ሄደች። አምናው መሄጃ ስለሌላት እዛ ስትሄድ እናቱም የለች ማንም የለም፣ ባዶ ቤት ነው። የፈራችው ነገር አልቀረላትም። ያው እዛ አገኛ ደፈራት። ከደፈራት በኋላ አውጥቶ ጣላት። ልጅቷ አረገዘች። ኢትዮጵያ ኤምባሲ ወዳለበት ፈልጋ ሄደች። ከሰዎች ጋር አገናኟት፣ ልጁንም ወለደች። አሁን ልሂድ ብላ ስትነሳ ልጁን ይዘች መሄድ አትችይም ተባለች። ለአንድ ሊባኖስ ልጅ ከወለደች ዜጋውን ይዛ ከሀገሩ መውጣት አትችልም፣ አይፈቀድላትም ወይ ልጇን ጥላ መሄድ አለባት፣ ወይ ለልጇ ለዘላለም እዛ መኖር አለባት። እና እናት ደግሞ የወለደችው ልጅ ጥላ መሄድ አትችልም፣ አንጀቱ የላትም። ስለዚህች ልጅ ለዛ ባሪያ ሁና ያለምንም ኑሮ ያለምንም ሕይወት ዝም ብላ እዛ እየኖረች ነው ያለችው። እና እንደዚህ አይነት የተለየ ግፍም ይደርስባቸዋል ሴቶች ልጆቻችን ላይ ሬፕ ይደረጋሉ፣ የሰሩትን ይቀማሉ። ገንዘብ እንኳን ቢኖራቸው እንደልባቸው ሊጠቀሙበት አይችሉም። ለምን? ይወሰድባቸዋል። እና ብዙ ሰብአዊ ችግር ነው የሚደርስባቸው። በእርግጥ እኛ የምንሄደው በመንፈሳዊው መንገድ ነው። ስንሄድም እዛ ለማጽናናት፣ ለመርዳት አእምሮና ልባቸው በእግዚአብሔር ሰላም እንዲሞላ ለማድረግ ነው የምንሄደው ዋነኛው አላማችንና ጥሪያችን እነዚህን ልጆች ከደረሰባቸው ከአእምሮና ከልብ ውድቀት የእግዚአብሔር መንፈስ እንዲያነሳቸውና ማየት የሚችሉትን ትክክለኛውን ነገር ማየት እንዲችሉ ለማድረግ ነው። በዛውም አንጻር ደግሞ ያው ለስጋ የሚሆኑ መሳፈር እየቻሉ ገንዘብ የላቸውም። ለምን መጥቶ ሶስት ወርና አራት ወር ሰርታ ለዛውም ፓስፖርቷን ጥላ ነው የምትወጣው። የሰራችበትም ገንዘብ አታገኘውም። ባዶ እጇና ኤምባሲው ተራሩጦ እንኳን ፓስፖርቷን እጇ ያስገባላት መሄጃ ገንዘብ የላትም። ስለዚህ አንዳንድ ሰላሳ አርባ ልጆች ሬዲ ሆኖ የተቀመጡ ይኖራሉ። እነሱ ከእናቶቻቸው ከአባቶቻቸው ጋር እንዲገናኙ የዛን የዛን ያህል ጥረት እናደርጋለን። እና ያው በአጠቃላይ የሴት ልጅ ነገር የተጠቀለለ ነው። ከማዳም ቤት ብትወጣ ሌላ ደግሞ ችግር ደጅ ያገኛታል። ያ የታወቀ ነው። ወንድ አንድ ፍሬ ጻ ልጅ ካገኘ ወገኑ አይደለችም ዜጋው አይደለችም ምንቸገረው እንደፈለገ ይጠቀምባታል። በዛ ምክንያት የአእምሮ ችግረኛ የሆኑ አሉ። ሌላው አሁን እንዳነሳችሁት በተለይ እዛ ውስጥ በተለያዩ ምክንያት በሚደርሱባቸው በቤት ውስጥ በአሰሪዎች ሴቶች ብቻ ሳይሆኑ የአሰሪ ሴቶቹም ባሎች እንደዚሁ ባለቤቶቻቸው ወጣ ሲሉ እነሱን የማስቸገር ሁኔታ አለ። በርካቶች ይጸንሳሉ። አባት የሌለው ልጅ የማሳደግ በችግር ላይ ችግር የመፈጠር ሁኔታ አለ። ደሞዛቸውን ያለመከፈል አለ። መደብደብ አለ። ቅድም እንደተባለው ለአንድ ሰው ተቀጣሪ ሆነ ለሁለት፣ ለሶስት፣ አራት ዘመድ ሁሉ ሄዶ የመስራት ሁኔታዎች አሉ። ወደ ዘመናዊ ባርነት የመቀየር ሁኔታ ነው ያለው። ይሄ ሁሉ ከባድ መከራ ያለ ግማሾቹ ቅድምን እርስዎ እንዳነሱት መጀራሊያ ገንዘብ ከፍለው ታስረው ወደ ሀገር ለመሄድ እንኳን እንዲፈልጉ ለፖሊስ ሁሉ ጉቦ ሰጥተው የሚታሰራሉ። በአንጻሩ ደግሞ ከዛ ወደዚህ እየጎረፉ ይመጣሉ። አንዳንዶች እንደውም ተገፍተው ሄደው ተመልሰው የሚመጡም ያሉ ያንን ህይወት እንደገና ከሀገር ቤቱ ህይወት ልቅ ሄኛው የመረረም ቢሆን ይሻላል በሚል ምክንያት እነዚህ ችግሮች እንዴት ነው ሊፈቱ የሚችሉት? በእናንተ አስተዋጽኦስ ችግሩን በምን መልክ ይቀርፋል የሚል እሳቤ ነው ያላችሁ። መቼም እንግዲህ እኛ በፍጹም እንጨርሳለን ወይም ደግሞ እንደርሳለን ይህን ሁሉ ብለን አይደለም፣ ግን ከኛ የሚጠበቀውን ነገር ማድረግ እንደምንችል ነው። በቃ ከኛ የሚደረገው አንድ ሰው እንኳን ሴቭ ማድረግ ለኛ ትልቅ ነገር ነው። እና ያንን ሁሉ ባናድን ወደ አራት መቶ ሺህ ሴቶች ናቸው ያሉት። ቤሩት ብቻ አራት መቶ ሺህ የሌሉበት ቤት ውስጥ የለም። እና እንዲያውም እዛ በነበርንበት ጊዜ እናትየው በጣም ስላስመረሯት ልጅቷን የልጅቷን ሴትዮ ወቅታት። እርጉዝ ነበረች ወቅታት። ከዛ ራሷን ወጋች። ራሷን ወጋግታ ደም እየፈሰሳት በምትሄድበት ሰዓት ፖሊሶቿ እሷን አይደለም ያዩት፣ ነገር ግን ወደዛችኛዋ ነው። እቺ ዲዚ ሆና ነው በቃ ራሷን ስታ ያወደቀችው። እና እሷን ያዳነ የለም ኢትዮጵያዊቷን ማለት ነው። ኢትዮጵያዊቷን ከዛ በኋላ እንዲያው ሞተች ተብለን እዛ ትዚ ልሻለ ሞተች ተብለን ልንጠይቃት ስንሄድ አይ ኮማ ውስጥ ነች። በጣም ራሷን ወጋግታ ሴትዮዋን ከወጋች በኋላ እና በሴትዮዋ ውስጥ ያለው ልጅ ሞተ፣ ጽንስ። ሴትዮዋ ተረፈች። እና ይሄ ይሄ ሁሉ አለ። ሴቶቻችን በዛ ምድር ላይ ምንም በቃ እንደ ቆሻሻ ናቸው። ምንም ነገር በቃ የሆነ እንስሳ እንኳን ይራራለታል። እና ምንም በቃ ለሰው የማይራራበት ቦታ ነውና ይሄንን መቼም ማንም ማስቆም የሚችል አይመስልም፣ ግን ሰው ራሱ ተምሮ እንትን ካላለ በስተቀር እኛ ማድረግ ያለብን እንደ ሰው አንድ ሰው እንኳን በቃ ካየ በኋላ ተምሮ ሌላውን እንዲያስተምር ነው፣ ሄዶ ለሌላው ትምህርት እንዲሰጥ ነው፣ ያንን የምናደርገው። እርግጥ ይሄን ችግር ለመቅረፍ ወይም ለመግታት በመንግስት በኩል ሊወሰዱ የሚገቡ የተለያዩ የፖሊሲ እርምጃዎች ሊኖሩ ይችላሉ። ያንን ለነሱ እንተዋለን። የናንተ ዋነኛ ተልእኮ አሁን ላለው ወቅቱ ለተቸገሩት እና ድጋፍ ለሚሹት መድረስ ነው። ተልኳችሁ በጎ አድራጎት ነው። ይህንን የምታደርጉት በግል ተነሳሽነት ነው ወይስ? ቅድም ወይዘሮ ደስ ሲናገሩ እኛ አንድም መንፈሳዊ ድጋፍም ጭምር ነው ብለዋል፣ ተልኮም ነው ብለዋል። እናንተ ያላችሁበት በቤተ ክርስቲያን ስም ነው ወይስ በግል ተነሳሽነት ነው? ይህን እየከወናችሁ ያላችሁት። እግዚአብሔር ይመስገን። እንግዲህ በእግዚአብሔር ቤት ስንኖር እያንዳንዱ ሰው የራሱ ጥሪ አለው። በአንድ ወቅት የመንፈሳዊ አገልግሎት ስብሰባ ነበረና፣ በዛ ላይ ከካናዳ የመጣችው ወንጌላዊ ነበረች። የቤይሩትን ሴቶች ችግር ሰምታ አይታ እነሱን አገልግላ ወደዚህ መታ። ይህንን ጥሪ በቤተ ክርስቲያን ውስጥ ስትናገር፣ ያ ጥሪ ወደ እኔ ልብ መጣ። የዛ ጊዜ ተነስቼ እኔ የምችለውን ያህል ከአንቺ ጋር እሰራለሁ ብዬ ቀኝ እጄን ሰጠዋት። እንግዲህ ይሄ ጥሪ የግል ነው። ጥሪውን ግን የመደገፍ የቤተ ክርስቲያን ኃላፊነት ነው ስል ኃላፊነት ስል የሚሰማቸው ይህንን ጥሪ ደግፋለሁ የሚሉ ቀኝ እጃቸውን ሰጥተው ከኛ ጋር ይቆማሉ። ጥሪውን ግን በራሳችን አነሳሳሽነት እግዚአብሔር በልባችን እንዳስቀመጠው መንገድ ይዘን ነው እንሄዳለን ማለት ነው። አሁን ድጋፍ ስትሹ ድጋፍ የምትሹት ከአንድ የእናንተን ቤተ ክርስቲያን ዘጻት ቤተክርስቲያን ሰዎች ብቻ እንዲደግፏችሁ ነው የምትሹት ወይስ ይሄ በጎ አድራገው ስለሆነ መላው ክርስቲያን የሆኑ ወይም የእስልምና ተከታይ የሚሆኑ በሃይማኖትም የሌላቸው በጎ አድራጊ ችሮታ መስጠት የሚፈልጉትን ሁሉ የሚያካትት ነው ወይስ የአንዲት ቤተ ክርስቲያንን ብቻ የሚመለከት ነው? ወይዘሮ ላ አንዲት ቤተ ክርስቲያን ያን ማድረግ አትችልም። ነገር ግን እኛ አሁን የሁሉንም ተሳትፎ ነው የምንፈልገው። ሁሉም ምክንያቱም እስላሙም ክርስቲያኑም የማያምኑ የማ ሁሉም በዚህ ነገር ላይ ሰው እንደ መሆናችን ያው እንዲተባበሩ ነው የምንፈልገው። ይሄ የወገን ጥሪ ነው፣ ለሁሉም እንዲደርስ ነው። አልፎ ተርፎም በሰውነታቸውም አውስትራሊያዊ ይሁኑ ሌሎች ዜጎችም ሁሉ ቢሳተፉበት የሚል ነው። እስካሁን ድረስ ያደረጋችኋቸው ነገሮች ምንድን ናቸው? ለምን ያህል ዓመት ግልጋሎቱን አበርክታችኋል? ድጋፋችሁን ሰጥታችኋል? ከዚህ ወዲህስ ምን ለማድረግ ነው ፍላጎታችሁ? እንግዲህ አሁን የምንሄደው ጉዞ ሶስተኛ ጉዟችን ይሆናል። ከዚህ በፊት ሁለት ጊዜ ጉዞ አድርገናል። በመጀመሪያ ያው ቅድም እንደነገርኩ ለብቻ የመጀመሪያ ጥሪ ስለሆነ ብዙም አስተዋጽኦ ብዙም አላደረግም፣ ግን ጥቂት መደረግ ያለበትን ነገር አድርገናል። በሁለተኛ ጉዞ ስንሄድ እግዚአብሔር ስለረዳኝ እህቴን አሊያንና እህቴን ታምራትን እግዚአብሔር ሰጠኝ ከኔ ጎን እንዲቆሙና ራእዩን እንዲደግፉ ሶስት ሆነን ሄድን። በእርግጥ እግዚአብሔር ከተለያዩ ወገኖች ሜልበርን ውስጥ ያሉ ወገኖች እጆቻቸውን ሰጥተውናል። ኦርቶዶክሶች፣ ሙስልሞች፣ እህቴ ቅደም ልትገልጽ እንደሞከረችው ከተለያዩ ቸርቾች በጣም ከኛ ጋር ቆመዋል። ገና ወደፊትም ይቆማሉ፣ ይረዱናል ብለን እናስባለን። ይሄ በሁለትና ወይ በአንድ ቸርች ሰው ብቻ የሚሰራ አይደለም። በአንድ ቸርች የሚሰራ ስራ አይደለም። ይሄ የአገር ጉዳይ ነው፣ የወገን ጉዳይ ነው። ይሄ የትውልድ ጉዳይ ነው። ሴቶች ልጆቻችን ትውልድን ማፍራት ሲገባቸው በማይሆኑ ቦታ እየወደቁ ነው ያሉት። ስለዚህ ይህንን ነገር እንዴት ነው እንዴት ነው በእግዚአብሔር መንገድ አድገው አውቀው ችግራቸውን ደርሰን አጉርሰናቸው አልብሰናቸው ወደ እናቶቻቸው ጉያ እንዴት ነው የምንመልሳቸው? ይህ ነው እንግዲህ ይህንን ለመመለስ ነው ጥረት እያደረግ ነው ያለ ነው። አሁን ምን አይነት እገዛ ነው ዛ ሊባኖስ ውስጥ ያሉት የሚሹት ምን ለማድረስ ነው የእናንተ ያሁኑ የአግዙን ጥሪ እኛ እንግዲህ እስካሁን ያው ልባችን ያለው እነሱ ጋ ነው ምክንያቱም የእነሱ ነገር በጣም አሳሳቢ ስለሆነ ባለፈው ብዙ ወደ ሰላሳ ምናምን ሰዎች ወደ አገር ቤት የሚላኩበትን ትራንስፖርት እግዚአብሔር ረድቶናል። አሁንም እንደዛ በእስር ቤት ውስጥ ያሉትን እንዲሁም የተቸገሩትን ለመርዳት ነው አላማችን እነሱን ከዛ ውስጥ አውጥተው ያው መመለስ እና እግዚአብሔር እንግዲህ ሂዱ ካለን አሁንም እግዚአብሔር የሚለን ሰምተን እንሄዳለን ወደ አረቦች ሀገር መቼ ነው ለመጓዝ ያሰባችሁት የአሁኑ ጉዛችን በሜ ሁለት ነው ሜ ሁለት እንሄዳለን ለአስራ አምስት ቀን ቆይተን ተመልሰን እንመጣለን ግን ከሱ በፊት አንዳንድ እንቅስቃሴዎች እናደርጋለን ይህ እንቅስቃሴዎች እንግዲህ የእርዱን ጥሪ ነው ጥሪ እናድርጋለን። ጥሪያችን ማድረግ እያሰብንና የወሰን ነው በማርች ሶስት ላይ የማዘጋጀት ፕላን አለን። በሚቀጥለው ማርች ሶስት ላይ የራት ግብዣ እናዘጋጃለን። አንዳንድ የተለያዩ አክቲቪቲዎች እናደርጋለን። በዛ ላይ ህዝቡን እንጠራለን፣ እንጋብዛለን፣ ትኬት እንሸጣለን። በዛ ፕላን ላይ በሜልበርን ከተማ ያሉት ወገኖቻችን ልክ የእነሱ ልጆች፣ ህጻናት፣ ሴቶች ልጆች እዛ እንዳሉ እየተሰማቸው እንዲተባበሩን ጥሪ እናደርጋል። ብዙ ጊዜ እንደሚታወቀው ኢትዮጵያዊነት አንዱ ተጠራጣሪነት ነው። በተለይ በመዋጮው ነገር ሲመጣ የገዛ ነገር ሲመጣ ከጀርባ ብዙ ነገሮች ይኖራሉ። የት ነው የሚደርሰው? እንዴት ነው የሚደርሰው የሚሉ መረጋጫ የሚፈልጉ ብዙ ወገኖች ይኖራሉ እና ይሄንን ነገር ዛ በምን መልክ ነው የምታደርሱት? ማድረሳችሁን በትክክል እዛ መቀበላቸውን፣ ያንን ስትመለሱ ከምስጋና ጋር እንዴት ነው የምታረጋግጡት? ያው እዛ እኛ ከቤተ ክርስቲያን ጋር ነው የምንሰራው እዛም ብቻችንን አይደለንም። ምክንያቱም ቤተ ክርስቲያን ነች ያንን በር ከፍታልን እንድናገለግል የምትረዳንና ከዛ ከነሱ የሚያስፈልገው ማስረጃውንም፣ ፎቶውንም፣ የሚጽፉልንም፣ ደረሰኙንም ሁሉንም ነገር ይዘን እንመጣለን እና ከዛ በኋላ እዚህ ላሉት እንደገና ጠርተን እናሳያቸዋለን። አሁን በምናደርገው በማርች ሶስት ላይ ባለፈው አመት ይዘን የመጣ ነው የክሊፕሶች አሉን ምናሳያቸው ሾፕ ስናረግ፣ ልጆችን ስንመግብ፣ ስንሰጣቸው ክሊፕሶች ስላሉን ያንን ክሊፕስ እናሳያለን፣ በዲነሩ ናይት ማለት ነው። ወይዘሮ ደሲ ባይሳና ወይዘሮ አልያ ሙሜ የበጎ አድራጎት እንቅስቃሴያችሁ የወገን ደራሽነትና ድጋፋችሁ የተሳካ እንዲሆን መኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን። የኤስቢኤስ ሬዲዮ ጣቢያ ይህንን እድል ስለሰጠን በጣም እጅግ አድርገን እናመሰግናለን። የእግዚአብሔር ቃል እንደሚሉ እንደሚናገር የተራቡትን አብሉ፣ የተጠሙትን አጠጡ፣ የታረዙትን አልብሱ ስለሚል በዛ መሰረት የተነሳ ይንን በጎ አድራጎት ለማድረግ ተነስተናል። እግዚአብሔርም ይረዳናል። እናንተም ጌታ ይባርካችሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።